አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፋርም አፍሪካ በድህነት ለሚኖሩ ሴቶች የሚሰጠው እርዳታ፣ የኬንያ ትንሽ ልጆች በባለ ሀብቶች ሊወሰድ የነበረውን መጫወቻ ቦታ አስመለሱ የሚሉት ርዕሶች ነው ዛሬ የምንመለከተው። ፋርም አፍሪካ የተባለው አርሶ አደሮች ከድህነት እንዲወጡ የሚጥረው የረድኤ ድርጅት በኢትዮጵያ የሚያቀርባቸው ፍየሎችና ንቦች የአርሶ አደሮችን ኑሮ እየለወጡ እንደሆነ ዘ ጋርዲያን ጋዜጣ ድረገጽ ገልጿል። ፋርም አፍሪካ የኢትዮጵያ የኢኮኖሚ እድገት ዝር ባላለበት የትግራይ ደጋማ አካባቢዎች የሚኖሩ ሰዎች ራሳቸውን እንዲችሉ ለመርዳት በሚያደርገው ጥረት ተጠቃሚ የሆኑት ባለቤታቸው የሞቱባቸው ለታይ ገብረ ሚካኤል ተጠቃሽ ሆነዋል። ልጆቻቸውን የሚመግቡት በቀን ሁለቴ ብቻ ነበር። ፋርም አፍሪካ ከተባለው ዓለም አቀፍ የረድኤት ድርጅት ሶስት ፍየሎች ካገኙ በኋላ ግን ልጆቻቸውን በቀን ሶስት ጊዜ ከመመገብ አልፈው መክሰስም ይሰጧቸዋል። ሶስቱ ፍየሎች እያንዳንዳቸው ሁለት ሁለት በመውለዳቸውም የዘጠኝ ፍየል ባለቤት ሆኑ። የረድኤቱ ድርጅት የፍየል እርባታ መርሃ ግብር አሰራር በሚያዘው መሰረትም ሶስት ፍየሎች ረድኤቱ ለሚያስፈልገው ቤተሰብ ሰጡ። ከፍየሎቻቸው ሁለቱን ሸጠው ደግሞ ምግብና ለልጆቻቸው ለትምህርት ቤት የሚያስፈልጉ ነገሮች ለራሳቸውም ልብስ ለመግዛት ቻሉ። የቀሯቸው ፍየሎች ወልደውም ሰባት ደረሱ ይላል። በጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ በሰሜን ትግራይ በሚገኘው 1500 ቤተሰብ በሚኖርበት ለአላይ መጋሪያ ጸምሪ የሚኖሩት ለታይ ገብረ ሚካኤል በፊት ልጆቹ ይራቡ ስለነበረ ደስተኞች አልነበሩም። ቀጫጭኖችም ነበሩ። አሁን ግን ወፍረዋል ማለታቸውን ድረገጹ ጠቅሷል። የፍየልን ጥቅም በቀላሉ ለማየት እንደማይቻል ዘ ጋርዲያን ድረገጽ ሲያስረዳ የ32 አመት እድሜ እናት የሆነችው አብረህት ገብረ ኪዳን አምስት ልጆቿ አይናቸው ታመውባት ከፋርም አፍሪካ ካገኘቻቸው ፍየሎች አንደኛውን ሸጣ ልታሳክማቸው እንደቻለች ገልጿል። ፋና ፍስሀ የተባለች የ2 አመት ዕድሜ ወጣት ደግሞ ከፋርም አፍሪካ ባገኘችው ሁለት የንብ ቀፎ ኑሮዋን ማሻሻል እንደጀመረች ድረገጹ ጠቁሟል። አጸደ ተክሉ የተባሉ የ45 ዓመት እድሜ እናት የመስኖ መሳሪያና ስልጠና በማግኘታቸው ነጭና ቀይ ሽንኩርት እንዲሁም በርበሬ ተክለው በማምረት ወደ አስር ሺ ብር ገቢ በማግኘታቸው ጓደኞቼ እንደ ተምሳሌት በማየት ስለ እርሻ ተመክሮ ለማግኘት ወደን ይመጣሉ ማለታቸውን በፍች ተለይቷቸው የነበሩት ባለቤታቸው ተመልሰው አዲስ ቤት ሰርተው አብረው እንደሚኖሩ ዘገባው ያወሳል። ዓለም አቀፍ የርድኤ ድርጅት ባቀረበላቸው በእጅ የሚንቀሳቀስ መስኖ ተጠቃሚ የሆነችው ሀረገወይኒ በበኩሏ ፋርም አፍሪካ የመስኖውን መሳሪያ ለማቅረብ ካልቻለች ተብላ ስትጠየቅ ራሴ ለመግዛት እጥራለሁ ስትል እንደመለሰች ድረገጹ ጠቁሟል። ድህነትን መታገል በመጀመራችን ብሩህ መጻኤ እድል ይታየኛል። ድህነትን እስከምናሸንፍበት ጊዜ ድረስም በርትተን እንሰራለን፣ በማለት ሀረገ ወይኒ ደስታዋን እንደገለጸች ድረገጹ ጠቅሷል። የፋርም አፍሪካ ውጥን እስካሁን ባለው ጊዜ ከ1200 በላይ የሚሆኑ ሰዎችን ረድቷል። መርሃ ግብሩ ለሁለት ዓመታት ያህል እንዲቀጥል በመደረጉም ገና ብዙ ሰዎችን መርዳት እንደሚችል ዘጋርዲያን ጋዜጣ ድረገጽ ዘግቧል። ኤንፒአር በሚል አጽሮት የሚታወቀው የህዝብ ሬዲዮ ድረገጽ በናይሮቢ ኬንያ፣ የኳስ መጫወቻ ቦታ እንዳይወሰድባቸው ይከላከሉ በነበሩ ልጆች ላይ ፖሊሶች እምባ አስመጪ ጋዝ እንደተጠቀሙ ዘግቧል። በብዙ መቶዎች የሚቆጠሩ የአንደኛ ደረጃ ተማሪዎች ናይሮቢ የሚገኘው የመጫወቻ ቦታቸው ህገወጥ በሆነ መንገድ በግል ባለሀብት መወሰዱን በመቃወማቸው ፖሊሶች እንባ አስመጪ ጋዝ ስለተጠቀሙ በመላ ከተማይቱና በማህበረሰባዊ ሚዲያ ቁጣ አስነስቷል። ልጆቹ ያደረጉት ነገር ቢኖር እየከሰሙ በመሄድ ላይ ያሉትን የመንግስት ቦታዎች እንዳይወሰዱ መከላከል ነው። ተግባሩ የመሬት መቀራመት የሚል ስያሜ ያተረፈ ሲሆን፣ በተወሰነ የመንግስት ቦታ ላይ በሌሊት የታጠረ ቦታ ይታያል። ድርጊቱን የተቃወሙ ሰዎች የፖሊስ እርምጃ ይወሰድባቸዋል። ከትንሽ ጊዜ በኋላ በታጠረው የመንግስት ቦታ ላይ አዲስ ፎቅ ሆቴል ወይም የመኪና ማቆሚያ ቦታ ተሰርቶበት ይታያል። ባለቤቶቹ ደግሞ ከሀገሪቱ ፖለቲከኞች ጋር ጠንካራ ግንኙነት ያላቸው ናቸው ሲል የኤንፒአር ሬዲዮ ድረ ገጽ አውስቷል። የአሁኑ ተማሪዎቹ ሊከላከሉለት የተነሱት ቦታ ግን ላንጋታ ሮድ ከተባለው የአንደኛ ደረጃ ትምህርት ቤት ጋር የተያዘ ሲሆን ልጆቹ የእግር ኳስ ይጫወቱበት ነበር። ሊከላከሉለት የተነሱት ተማሪዎችም የስምንት ዓመት ዕድሜ ልጆች ሳይቀሩ ይገኙባቸዋል። ልጆቹ ለክረምት ወራት እረፍት ሲሄዱ ባለ ሀብቶች ከትምህርት ቤቱ ጋር የተያያዘውን ቦታ አጠሩት። ሰኞ ዕለት ታዲያ በብዙ መቶዎች የሚቆጠሩ ተማሪዎች በቦታው ተገኝተው ተቃውሞ በማሰማት አጥሩን አፈረሱት። ፖሊሶች ደርሰው እምባስ መጭ ጋዝ ተኮሱባቸው። ኬቪን ሳንዲ የተባለ የአስር ዓመት ዕድሜ ልጅ ስለ እምባስ መጪው ጋዝ ሲናገር በጣም መጥፎ ነበር ብሏል። ሌሎች ልጆች ደግሞ አይናቸውን እንዳቀላውና ሳል እንደለቀቀባቸው ተናግረዋል። አካባቢው በነጭ ጭስ ታፍኖ እንደነበርም ድረገጹ ገልጿል። ያለሁት ኬንያ ላይ ይሁን ጋዛ ሰርጥ ለመለየት አልቻልኩም ሲሉ ድጋፋቸውን ለመግለጽ ወደ ትምህርት ቤቱ የሄዱ ሰው እንደተናገሩ የኤንፒአር ድረገጽ ጠቅሷል። የሚያስገርመው ግን ይላል ድረገጹ ላይ የወጣው ዘገባ ፖሊሶች ከፈጸሙት ተግባር ሌላ ለማን ነው ይህን የሚያደርጉት የልጆቹን የኳስ ሜዳ ለመንጠቅ የሞከረው ሰውስ ማን ነው ለሚለው ጥያቄ መልስ አለመገኘቱ ነው። መንግስቱ እንኳን ለመናገር አልፈለገም። ናይሮቢ በዓለም ደረጃ ቤቶች በፍጥነት ከሚሰሩባቸው ከተሞች አንዷ ናት። የናይሮቢ ቤቶች ዋጋ ውድነት ከዓለም ሰላሳ አንደኛ ደረጃ እንደሆነ፣ ከዋሽንግተን ዲሲ፣ ከማያሚ እና ከኢስታንቡል የላቀ እንደሆነ ተዘግቧል ይላል ድረገጹ። የናይሮቢ ቤቶች ዋጋ መናር ከሀገሪቱ የኢኮኖሚ እድገት ጋር የተያያዘ ነው። ይሁንና ሚዛኑን የጠበቀ አይደለም። ተማሪዎቹ ተቃውሞ ባካሄዱበት ማግስት የኬንያው ፕሬዝደንት ኡሁሩ ኬንያታ በልጆቹ ላይ እምባስ መጭ ጋዝ መተኮሱን አውግዘዋል። በተግባሩ ላይ የተሳተፉትን ከፍተኛ መኮንን ከስራ አግደዋል። ተጠባባቂው የአገር አስተዳደር ሚኒስትር ጆዜፍ ኢንኬሰሪ ትምህርት ቤቱ ድረስ ሄደው ይቅርታ ጠይቀዋል። በባለሀብቶች ሊወሰድ የነበረው የኳስ ሜዳም ከትምህርት ቤቱ ጋር እንዲያያዝ ከመደረጉም በላይ መሬቱ በቡልዶዘር ተስተካክሎ እንደ ተመቻቸላቸውና ልጆቹም እንደ ተደሰቱ ሌሎች ባለ ሀብቶች በህገ ወጥ መንገድ ያጠሯቸው ቦታዎችም አጥሩን እያፈረሱ ወደ መንግስት ይዞታ ሲመልሱት እንዳየ የኤንፒአር ጋዜጠኛ አውስተዋል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።